ፕሬዝደንታዊ ምርጫ ተሸንፈዋል የተባሉት የተቃዋሚዎቹ ራይላ ኦዲንጋ ያቀረቡትን የአድማውን ጥሪ ተከትሎ መዲናይቱ ናይሮቢ ዛሬ በምን አይነት ሁኔታ ላይ ትገኛለች? እንግዲህ መዲናዋ ናይሮቢ በዛሬው ዕለት የመንግስት ሰራተኞችም ወደ ስራ እንዲገቡ መታዘዛቸውን ተከትሎ በተወሰነ ደረጃ ቢሮዎች እየተከፈቱ እንደሆነ ቢዝነሶችም ስራ እየጀመሩ እንደሆነ ነው ሜል መገናኛ ብዙሃን ሪፖርት እያደረጉ ያሉት። በከተማዋም በተወሰኑ ክፍሎች ስም ባለሁበት አካባቢ እንደተንቀሳቀሸ እንዳየሁት የትራንስፖርት አገልግሎቱ እንደ ድሮው ጀምሯል። እስካሁን ያለፉት ቀናት ያልተከፈቱ ቢዝነሶችም ተከፍተዋል እና ሰዎች የአድማውን ጥሪ ባለመቀበል ብቻም ሳይሆን የኑሮ ውድነቱም ሰዎቹ ከስራ ለረዥም ቀናት መቆየት ስለማይችሉ ወደ ግድ ወደ ስራቸው መገኘት እንዳለባቸው ለሚዲያዎች ሲገልጹ የታየበት ሁኔታ ነው ያለው እና በአብዛኛው እንቅስቃሴው ከድሮ የተሻለ እንደሆነ ነው የሚታየው። ዛሬ እና የተከሰተ ግጭትም የለም። በዛሬ እለት በዋና ከተማዋ እስካሁን ድረስ ሪፖርት ነው ተደረገው። ራይላ ኦዲንጋ ተከታዩ እርምጃቸው ምን እንደሚሆን ገልጸዋል። በዛሬው እለት ተከታዩ እርምጃቸው ምን እንደሚሆን አልገለጹም። በትናንትናው እለት ኪቢራ በሚባለው ዋና ድጋፍ ባላቸው ስፍራ ላይ ባደረጉት ንግግር ለመጀመሪያ ጊዜ ከምርጫው በኋላ ያደረጉት አደባባይ ንግግር ነው። በዛሬው እለት ሰኞ እለት ሰው ከቤቱ እንዳይወጣና በነገው እለት ውሳኔያቸውን የወደፊት አቅጣጫቸው እንደሚያሳውቁ ነው በደፈናው የገለጹት። በአብዛኛው ግን በፖለቲካ ትንታኞች እየተገለጸ ያለው ሰውየው ሽንፈታቸውን እንደማይቀበሉ ይልቁንስ እንደገና ደጋፊዎቻቸውን እንደገና ለማነቃቃት አዲስ ስትራቴጂ ቀይሰው ያንን ስትራቴጂ ይፋ እንደሚያደርጉና ፓርቲያቸው የተገኙ ድምጾችን በመላ ሀገሪቱ ለእሳቸው የተሰጡ ድምጾችን አሸናፊ ሆኑበት ያሉበትን ድምፅ ይፋ እንደሚያደርጉ እስካሁን ይዘውታል፣ ይፋ አልተደረገም እና ከብርጫ ቦርዱ ጋር በተቃራኒ የሆነውን የራሳቸውን ያገኙትን ድምፅ ይፋ እንደሚያደርጉ እንዴት ሊያሸንፉ እንደቻሉ በምን ያህል ድምፅ እንዳያሸነፉ ሁለቱ ነገሮች የተተር ያደርጋሉ ተብሎ ነው የሚጠበቀው። የኦዲንጋ አዲሱ ስትራተጂ ምን አይነት ይሆናል ተብሎ ይጠበቃል። አዎ፣ በአብዛኛው አዲሱ ስትራቴጂ ሰውየው ህገ መንግስታዊ ባልሆነ መንገድ ወደ ስልጣን የመምጣት ፍላጎት እንደሌላቸው ነው በአብዛኛው ፖለቲካ ተንታኞች የሚታመነው ከአጠቃላይ የፖለቲካ ታሪካቸው አንጻር ሲታይ። ሆኖም ግን ምርጫውን አሸነፍኩ ብለው በገለጹት መሰረት እንደገና ደጋፊዎቻቸውን ተዉት በቃ እዚህ በኋላ ትቼዋለሁ ወደ ቤታቸው ተመለሱ ሊሉ እንደማይችሉ እና ሰላማዊ አደባባይ ተቃውሞ አደራጅተው እሱኑ እንዴት ሊካሄድ እንደሚችል ይፋ ያደርጋሉ ወይም ሲቪል ዲስኦቢዲየንስ የሚባለው ማለት ነው እሱን ይፋ ያደርጋሉ ተብሎ ነው የሚጠበቀው በአብዛኛው የፖለቲካ ትንታኞች እየተገለጸ ያለው ስትራቴጂያቸው እሱ ነው። ራይላ ኦዲንጋ የምርጫውን ውጤት ተጭበርብሯል ካሉ ጀምሮ ደጋፊዎቻቸው አደባባይ በመውጣት ላይ ናቸው። ይህን ተከትሎ የሰው ህይወት ጠፍቷል። የተቃዋሚ ቡድኖችና የመብት ተሟጋቾች ለሰው ህይወት መጥፋት የኬንያን ፖሊስ ተጠያቂ ያደርጋሉ። ከኬንያ ፖሊስ በኩል ለዚህ ወቀሳ ምን አይነት ምላሽ ተገኝቷል? የኬንያ ፖሊስ ዋና አዛዥ ዛሬ የጠዋት መግለጫ ሰጥተዋል። በሰጡት መግለጫ በዋና ከተማዋ ብቻ አስር ሰዎች መገደላቸውን፣ ትናንትና ብቻ ደግሞ ሁለት መገደላቸውን አምነዋል። ሁሉም የተገደሉት በጥይት መሆኑ ተረጋግጧል። በተለይ ከቅዳሜ ዕለት የተገደለችዋ አስር ዓመት ህፃንን በተመለከተ ከፍተኛ ውዝግብና በሶሻል ሚዲያውም ብዙ መወያያ ስለሆነ በአጠቃላይ በወቅቱ የተሰማሩ የፖሊስ አባላት ጦር መሳሪያዎቻቸውን እንዲያስረክቡና እንዲመረመሩ፣ ማን መቼ በማን ላይ ተኩሷል የሚለው ምርመራ እንዲረጋግጥ አዝዣለሁ ብለዋል። እስካሁን ባለው ሁኔታ ግን አስር ሰዎች ብቻ መገደላቸውን ነው ያመኑት። ከእነሱም ውስጥ ደግሞ አብዛኛዎቹ ወንጀለኞች እንደሆኑ በንብረት ዘረፋ ሲሳተፉ የተገኙ እንደሆኑ እንጂ ፖሊስ ኃይሉ ከመጠን ያለፈ ኃይል እንዳልተጠቀመ ነው እየገለጸው ያሉት፣ እና በሰላማዊ ተቃዋሚዎች ላይ ግን እውነተኛ ጥይት እንዳልተተኮሰ ይልቁንስ አስለቃሽ ጋዝ ብቻ እንደተጠቀሙ ነው። እውነተኛ ጥይት የተተኮሰው በወንጀለኞች ላይ ብቻ እንደሆነ ነው ዛሬ ጧት የተናገሩት። በጣም አመሰግናለሁ፣ አቶ ፍቅረ ማርያም መኮንን ከናይሮቢ አመሰግናለሁ።